ይህ የምንጾምበት ሳምንት ምኩራብ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበትና አስደናቂ የሆነ ነገር የሰራበት ነው። ከልጅነት ጀምሮ እጅግ ከሚገርሙኝ የጌታ ስነ ስዕሎች፣ ቅዱሳ ስዕላት መካከል አንዱ ይሄ ነው። ስለ ምኩራብ የሚያሳየው አይታችሁት ከሆነ ሰዓልያን በብዙ መንገድ ስለውታልና ጅራፍ ይዞ የአርርሁ አምላክ ጅራፍ ይዞ በትር ይዞ ሲያባረራቸው፣ ወንበሩን ሲገለብጥ፣ ገንዘቡን ሲበትን ነው የሚያሳየው። በጣም ስዕላዊ የሆነ ድርጊት ነው። ምንም ስዕልም ማየትም አያስፈልጋችሁም። ዮሐንስ በጣም በጥልቀት ነው ያስቀመጠልን። ጅራፍ አበጅቶ ነው የሚለን፣ ሁሉን በጎች፣ በሬዎች ከመቅደስ አወጣቸው የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህንን ከዚህ ውሰዱ አላቸው። ለምን ለምን እንደሆነ ስንረዳ ነው ይህንን ምንባብ ሳነብ ዛሬና የሚቀጥለው ሳምንት በሰፊው የምንማርበትን ርዕስ ለምን እንደሰጠው የሚገባል። እስቲ ስለ መቅደሱ መጀመሪያ ታሪክ ልንገራችሁ። ጌታ ስለገባበት መቅደስ ይህ መቅደስ ጌታችን የገባበት መቅደስ ከመሰራቱ በፊት የቃል ኪዳኑ ታቦት በመገናኛ ድንኳን ውስጥ ነበረ የሚኖረው። የመገናኛው ድንኳን በተለያየ ስፍራ ይተከል ነበር። ለመጨረሻ ጊዜ የመገናኛው ድንኳን የተተከለው በሴሎ ነበር። ሴሎ ትዝ ይላችሁ እንደሆነ ሃና የሳሙኤል እናት ሄዳ ያለቀሰችበት እግዚአብሔር ልመናዋን የሰማበት ስፍራ ነው። ሴሎ እነ ኤሊ ያገለግሉበት የነበረበት ስፍራ ነው። ሴሎ ሳሙኤል ያደገበት ስፍራ ነው። ነገር ግን ያ ቦታ በአንድ ሺህ ሃምሳ ዓመት ዓለም በፍልስጤማውያን ወድሞ ነበር። ለምን ወደመ? ምክንያቱን እንደምናገኘው በመጽሐፈ ሳሙኤል ቀዳማዊ ምዕራፍ አንድ ምዕራፍ ሁለት ምዕራፍ ሦስትና ምዕራፍ አራት ላይ እንደምታገኙት የመገናኛው ድንኳን የእግዚአብሔር ክብር ማዕከል በመሆን ፈንታ ምን ሆኖ ነበረ? የኃጢአት መናኸሪያ ሆኖ ነበር እግዚአብሔር ቅዱስ ሆኖ ሳለ ያን ቅዱስ የሆነ እግዚአብሔርን ሊያገለግሉት የሚገባቸው ሰዎች ቅዱሳን መሆን ሲገባቸው የሚያገለግሉት የእግዚአብሔር ቃል ነው የሚለው እኔ አይደለሁም ምናምንቴዎች ነበሩ ይላቸዋል ፈሪሃ እግዚአብሔር የሌላቸው የእግዚአብሔርን ሕዝብ የሚንቁ የእግዚአብሔርን ሕዝብ የሚያቃልሉ፣ ኃጢአት ጓደኛቸው፣ ኃጢአት የዕለት ምግባቸውና ሲሳያቸው የሆነ ነበር። ለእያንዳንዱ ኃጢአታችን ዋጋ አለን። የኃጢአት ደሞዝ ዋጋው ምንድን ነው? ነው የሚለው ሞት ነው፣ ነው የሚለውና ስለዚህም እስራኤል ዋጋ ከፈለች። ሴሎ ወደመ። የቃል ኪዳኑ ታቦት በፍልስጤማውያን ተማረከ። ብዙ ጊዜ ተምርነዋል። ያ የቃል ኪዳኑ ታቦት በብዙ ድንቅና ተአምር ከፍልስጤማውያን ተመለሰና በአቢዳራ ቤት ለብዙ ዘመን ተቀመጠ። ኋላ ዳዊት ታቦቱን ወደ ኢየሩሳሌም አስመጣው፣ ወደ ንጉሱ ከተማ አስመጣው። እናም አሰበ ዳዊት ለእግዚአብሔር ታቦት ማደሪያ መስራት አለብኝ አለ። ነገር ግን እግዚአብሔር ምናለው፣ ቤቴን የሚሰራልኝ ልጅህ ነው እንጂ አንተ አይደለህም አለው። እጅህ በደም የጨቀየ ስለሆነ እጅህ በደም የታጠበ ስለሆነ አንተ የኔም ቤት አትሰራልኝማል። ለመጀመሪያ ጊዜ የእግዚአብሔርን ቤተ መቅደስ የዳዊት ልጅ የሆነው ሰሎሞን ሠራው። የተዋበ ቤተ መቅደስ ነበረ። ልዩ ቤተ መቅደስ ነበር። ሰሎሞን ሕንፃውን ከሠራ በኋላ በዚያ ታላቅ በሆነው ሕንፃ ፊት እጁን ዘርግቶ ወደ እግዚአብሔር ጸለየ። ምን ነበረ የጸለየው? አቤቱ የእስራኤል አምላክ ሕዝብህ ቢበድል አንተን ቢያሳዝን ወደዚህ ቤተ መቅደስ መጥቶ ቢጸልይ አንተ ከላይ ከአርያም ሆነ ምን በለው፣ ስማው ምድር ፍሬዋን አልሰጥም ብትል ሰማይ ቢለጉም ዝናብ አልሰጥም ቢል፣ በረሃብ በመቅሰፍት ህዝብ ቢቀጣ ወደዚህ መጥቶ ቢለምን ስማው። ሰሎሞን እንዲህ ነበረ የለመነው። ስለ ህዝቡ አለቀሰ። እውነተኛ መሪ ስለ ሕዝቡ ሕይወቱን አሳልፎ የሚሰጥ ነውና፣ እውነተኛ መሪ ስለ ህዝቡ ደህንነት የሚያለቅስ ነውና ይሄንን ሲለምን እግዚአብሔር በሰሎሞን ልመና ደስ ተሰኘ። በሰሎሞን ልመና እግዚአብሔር ደስ ተሰኘ። እግዚአብሔር በክብር ወረደ። ካህናቱ ነው የሚለን መጽሐፍ ቅዱስ ሲነግረን ማገልገል እስከሚያቅታቸው ድረስ የክብር ደመና ቤቱን ሞላው አለ። ምንኛ የሚያስደስት ነው። የነገር ደመና አላለም። የመለያየት ደመና አላለም። የዘረኝነት ደመና አላለም። የክብር ደመና ቤቱን ሞላው። እግዚአብሔር ምን አለ? አይኖቼና ጆሮዎቼ ወደዚህ ምን ይላሉ ይሆናሉ። አይኔ ወደዚህ ይመለከታል። ህዝቤ በእውነት ቢለምነኝ፣ ህዝቤ በእውነት ቢያለቅስ፣ አይኔ ወደዚህ ይመለከታል፣ ጆሮዬም ወደዚህ ያዘነብላል አለ እግዚአብሔር። እግዚአብሔር ሁልጊዜ ቃል ኪዳኑን የሚጠብቅ አምላክ ነው አባቶቼ እናቶቼ ወንድሞቼ እህቶቼ እግዚአብሔር ቃሉን የሚጠብቅ አምላክ ነው ለዚህ ነው ወንጌሉን ካነበብን በኋላ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ጌታ አለ ደቀ መዛሙርቱ ከኦሪትና ከነቢያት አንዲት ቃል ከምትወድቅ ሰማይና ምድር ቢያልፍ ይቀለዋል ጌታ ስለ ቃሉ የታመነ አምላክ ነው። ክብርና ምስጋና ለእርሱ ይሁን። ለእኔና ለእናንተ የተናገረውን ያደርገዋል። ችግሩ እኛ በቦታችን እኛ በስፍራችን እንገኛለን ወይ? እስራኤላውያን ሲበድሉ ወደዚያ ቤት አልመጡም። ይልቁንም ወደ ሌላ ጣዖታት ሄዱ። ሲበድሉ ወደ ኃጢአታቸው ሄዱ። ሲበድሉ በሌላ በደል፣ በሌላ ኃጢአት የበለጠ ለመደሰት ስፍራቸውን ወደ ሌላ አቅጣጫ ቀኑ። ከዚህ ባስ ብለው ያን የተቀደሰ ቤተ መቅደስ፣ ያንን የተቀደሰ የአምልኮ ስፍራ፣ በላይ በሰማያት በኪሩቤል ጀርባ ያለ በዘባነ ኪሩብ የሚኖር አምላክን እሱ የሚመለክበትን ቤተ መቅደስ በጣዖታት አረከሱት። የሱ ታቦት ባለበት አጠገብ ጣዖት አቆሙ። የሱ መስዋዕት በሚሰዋበት ቦታ ላይ ሌላ መስዋዕት፣ የበዓል መስዋዕት፣ የሞሎክ መስዋዕት፣ አሕዛብ ያመልኳቸው የነበሩትን ጣዖታት መስዋዕት አቀረቡ። ስለዚህም እግዚአብሔር ለእጃቸው ስራ አሳልፎ ተዋቸው። ወደ እግዚአብሔር ስንመለስ እግዚአብሔር ከእኛ ጋር ይሆናል። እግዚአብሔር ፊቱን ይመልሳል። እግዚአብሔር አሁንም እኛን ይመልሰን፣ አሜን እንበል። ብዙ ጊዜ የምንጠይቀው ጥያቄ መቼ ነው እግዚአብሔር ፊቱን ወደ እኛ የሚመልሰው እንዴ? እግዚአብሔርን እኮ ለማየት እኛም ፊታችንን ወደ እርሱ መመለስ አለብን። ጥያቄው መሆን ያለበት እግዚአብሔር መቼ ነው ፊቱን የሚመልሰው አይደለም፣ እኛ ፊታችንን ወደ እግዚአብሔር መቼ ነው የምንመልሰው። መቼ ነው እጃችንን እንደምንዘረጋ ልባችንን የምንዘረጋው። ለዚህ ነው እኮ በዚያ በሰቆቃው ኤርምያስ ላይ ኤርምያስ ስለ ኢየሩሳሌም ሲያለቅስ ምን አለ? ልባችሁን ከእጃችሁ ጋር ዘርጎ አለ። ቢቸግረው ነው። አፋዊ የሆነው ድርጊት ከልብ ጋር እንዳልተያያዘ ስላየ፣ ስለዚህ እግዚአብሔር የእስራኤላውያንን ነገር እስራኤላውያን ፊታቸውን ከእርሱ ስለመለሱ ወደ ሌላ አቅጣጫ ስላዞሩ፣ እግዚአብሔር ፊቱን መለሰ። እግዚአብሔር ፊቱን ሲመልስ በረከት ይመለሳል። እግዚአብሔር ሲቀርብ በረከት ወደ ቤታችን ይቀርባል። እግዚአብሔር ሲቀርብ ምሕረት ወደ ቤታችን ይቀርባል። ነገር ግን እስራኤላውያን ከእግዚአብሔር ስለራቁና እግዚአብሔርም ከእነርሱ ስለራቀ በ587 ዓመተ ዓለም ላይ ያ ታላቁ ቤተ መቅደስ በባቢሎን ንጉስ በናቡከደነጾር አማካይነት ተቃጠለ። ያ በወርቅ የተሰራው ቤተ መቅደስ ልብ አድርጉ። የታሪካችን ግዝፈት የታሪካችን ርዝመት፣ በታሪካችን ውስጥ የነበሩ የአባቶቻችን ታላቅነት በእኛ ላይ ከሚመጣው መዓት አያድነንም። ምክንያቱም እያንዳንዳችን የሚፈረድብን እንደየራሳችን ነው። የእግዚአብሔር ክብር የወረደበት ቤተ መቅደስ ቢሆንም ከእስራኤላውያን ኃጢአት የተነሳ ቤተ መቅደሱ ምን ሆነ? ንገሩኝ። ምን ሆነ? ተቃጠለ፣ ፈረሰ። እንደገና ያ የፈረሰው ቤተ መቅደስ በ587 ነው ያልኳችሁ የፈረሰው። እንደገና በ515 ዓመተ ምሕረት ዘሩባቤል የሚባል እስራኤላዊ በእስራኤል አገር ላይ ሀገረ ገዢ በነበረበት ጊዜ እንደገና ተሰራ። እንደገና ዘሩባቤል የሰራው ቤተ መቅደስ በጣም ትንሽ ነበር ከሰሎሞን አንጻር ሲታይ። ስለዚህም ሄሮድስ የተባለው ንጉሥ ያንን የዘሩባቤልን ቤተ መቅደስ እንደገና ማሰራት ጀመረ። መቅደሱ ምን ይመስል ነበር? ስለ መቅደሱ ትንሽ ገለጻ አላድርግላችሁ። መቅደሱ ልክ እንደኛ መቅደስ ልክ እንደኛ ቤተ ክርስቲያን አሰራር በሶስት የተከፈለ ነው። የመጀመሪያው ውጫዊው ክፍል ኡላም ይባላል። እኛ ቅኔ ማህሌት እንደምንለው ማለት ነው። ሁለተኛው ክፍል መሃል ላይ ያለው ክፍል ሄካል ይባላል። እኛ ቅድስት የምንለው ነው። ሶስተኛው ክፍል ታቦቱ የሚኖርበት ነው። ማንም ሰው የማይገባበት ነው። በዓመት አንዴ ብቻ ሊቀ ካህኑ ይገባል መስዋዕት ሊያቀርብ ዮም ኪፑር በተባለችው ቀን በዓመት አንዴ ነው ሊቀ ካህኑ የሚገባ ያ መቅደስ ቆድሼ፣ ቆደሼም ቅድስተ ቅዱሳን የምንለው ማለት ነው። መቅደሱን ማለት ነው። ሶስት መልክ ነበረው። ከነዚህ ውስጥ እንግዲህ እስራኤላዊ ያይደለ ሰው ሊጸልይበት የሚችልበት አንዲት ክፍል ብቻ ነበረች የነበረች ሌላው በሙሉ ለእስራኤላዊ ማለት ወደ ውስጠኛው ክፍል መጥቶ በእግዚአብሔር ታቦት ፊት በእግዚአብሔር መስዋዕት ፊት ጸሎቱን ማቅረብ ሲችል፣ እስራኤላዊ አይደለም ነገር ግን የእስራኤልን አምላክ የሚያመልክ አምላኬ ብሎ የሚመጣ ሰው ማምለክ የሚችልበት አንዲት ስፍራ ነበረ የነበረችው የአሕዛብ አደባባይ የሚባለው ውጫዊው ክፍል። መቅደሱ እንዲህ አይነት ነበር። መቅደሱ በእስራኤላውያን ሕይወት ውስጥ ትልቅ ስፍራ የነበረው ነበር። ዛሬ ለእኛ በውጭ ላለነው ቤተ ክርስቲያናችን እንደምትሰጠው አገልግሎት። ዛሬ ቤተ ክርስቲያናችን እግዚአብሔር ይመስገን መገናኛችን ናት አይደል? መጽናኛችን ናት። የተሄደ እከሌም የምንባባልበት ነው። አንዳንዴ ብዙ ባንሰራበትም ባንጠቀምበትም፣ ልክ እንደዚያው ነበረ እስራኤላውያን። የቤተ መንግሥት መሰረት ነበረ። የህግ መሰረት ነበረ። ፍትህ የጎደለበት ሰው አቤት የሚልበት ነበረ። አንድ ቀን ግን የመቅደሱ ጌታ ወደ ቤተ መቅደስ መጣ። አንድ ቀን ይህንን ቤተ መቅደስ እንዲሰራ ያዘዘው በቤተ መቅደሱ የሚቀርበውን መስዋዕት የሚቀበለው አምላክ ወደ ቤተ መቅደሱ መጣ። ለምን መጣ? ምክንያቱም በዚያ ቤተ መቅደስ ውስጥ ትልቅ ችግር ስለነበረ ነው። ወደ ቤተ መቅደሱ የመጣው ጅራፍ ይዞ ነበረ። ወደ ቤተ መቅደሱ የመጣው በቁጣ ነበረ፣ በኃይል ነበረ። ለምን ምክንያቱም በቤተ መቅደሱ ውስጥ ፖለቲካ ነበረ የመቅደሱን ፖለቲካ ልንገራችሁ ያኔ የነበረውን በወንጌሉ ላይ ያነበብነውን የመጀመሪያው ነገር በዚያ ቤተ መቅደስ ውስጥ የነበረውን አንድ ያህዛብ የመጸለያ ስፍራ አይሁድ ምን አድርገውት ነበር የንግድ ስፍራ አድርገውት ነበር። ምክንያቱም ለአይሁድ አይዛብ ማለት ሰው አይደሉም፣ ከሰው የሚቆጠሩ አይደሉም። ስለዚህ እነሱ መጡ፣ እነሱ ቀሩ፣ ምን ሊፈይዱ ነው? የለም እኛ መነገጃ እናድርገዋሉ። እዚያ ያሉት ካህናት የለም እኛ እንነግድበት አሉ። የጸሎቱን ስፍራ የንግድ ቤት አደረጉት። የጸሎቱን ስፍራ መነገጃ አደረጉት። በጣም የሚገርመው ደግሞ ሁለተኛ ነገር ልንገራችሁ፣ የሚነግዱት በገዛ ህዝባቸው ላይ ነበር። አስተውሉ። የሚነግዱት በገዛ ህዝባቸው ላይ ነበር። ለሌላ ህዝብ አይደለም የሚነግዱት የሚነግዱት መከራ ያደቀቀውን ህዝብ ላይ ነበር። እንዴት? ምን ነበር የሚነግዱት? እስራኤላዊው ከቤቱ መስዋዕት ይዞ ሲመጣ ማለት በግም ይሁን ደሃ ከሆነ ደግሞ የርግብ ጫጩት ይሁን ይዞ ሲመጣ ምን ይሉታል? የለም አንተ ያመጣኸው ርኩስ ነው ከእኛ መግዛት አለብህ ይሉት ነበር። ከእኛ ነው መግዛት ያለብህ አንተ ያመጣኸው ርኩስ ነው ይሉታል። አሁን ከነሱ ደግሞ ሊገዛ ሲል ገንዘቡን ምን ያደርጉታል? ሰማየ ሰማያት ይሰቅሉታል። ስለዚህ ያ ስፍራ እባክ አውርድልኝ፣ ዋጋውን እባክ ጨምርልኝ በሚል ጫጫታ፣ በሚራገም ገዢ፣ በሚሳደብ ነጋዴ የተሞላ ነበረ። ቤትየ ቤተ ጸሎት ትሰመይ አንት ሙሳ ረሳይ ክምዋ በአተፈያት እውነተኛ የሆነ ንግድ የአገር መሠረት መሰረት ነው ነገር ግን እዚያ ቦታ ላይ ይካሄድ የነበረው ንግድ ሳይሆን ምን ነበረ ውንብድና ነበር ቤቴ የጸሎት ቤት ትባላለች እናንተ ግን የወንበዴዎች እህ ዋሻ አደረጋችኋት አለ ጌታ አንተ ሙሳ ረሳይ ክምዋ በአተፈያት ሁልጊዜ እውነተኛ ያልሆነ ህዝብን በማንገላታት ላይ የተመሰረተ ቢዝነስ፣ ህዝብን በማንገላታት ላይ ሀገርን በመበደል ላይ የሆነ ንግድ ምንድን ነው? ውንብድና ነው። ዛሬ ምዕራባውያን ባለ ሀብቶች እንዴት ይገርሟችኋል፣ አልመሰላችሁ። የአፍሪካን አምባገነን መሪዎች እየጠሩ ደረታቸውን በወርቅ ያስጌጧቸዋል። ለምን ይመስላቸዋል እዚህ ሀገር በህጉ ነው መጫወት የምትችለው። ከህጉ ዝንፍ ካልክ የቱንም ያህል ሚሊዮነር ሁን እንጦርጦስ ነው የምትወርደው። ማርታን ማየት ነው ሌላ አይደለም። ማነው ያኛው የኢነርጂ ኩባንያ እንትን ጃይንት የነበረው ማነው? ነው ኤንሮንን ማየት ነው ሌላ ማየት አይደለም። ሌሎችን በሙሉ ማየት ትችላላችሁ፣ እዛ ስታክ ውስጥ ገብተው እንዴት እንደቀለሉ ስንቱ ስድስት ዲጂት የነበረ በሳምንት ደሞዙ እንዴት እንደቀለለ፣ እንዴት እንደተዋረደ፣ እጅና እግሩ እየታሰረ እንደሚሄድ። ስለዚህ ይሄ ሜዳ ለመጫወቻ ስለማያመቻቸው ምን አደረጉ? ባለ ሀብቶች እየተሰበሰቡ የአፍሪካን መሪዎች እንዳናንተ ያለ ዲሞክራት ማናለ? ይሏቸዋል። ምክንያቱም ንግድ አይደለም የሚፈልጉት እንዲህ የሚያደርጉት ሰዎች ውንብድና ነው የሚፈልጉት። በህዝብ ደም ላይ ነው ለመነገድ የሚፈልጉት። በህዝብ እንባ ላይ ነው ለመነገድ የሚፈልጉት። ይሄ ንግድ ሳይሆን ውንብድና ነው። ለዚህ ነው ጌታ በቤተ መቅደስ ውስጥ የሚካሄደው የሚደረገው ነገር ንግድ ስራ አይደለም። ምን አለ፣ ቤቴ የጸሎት ቤት ይባላል። እናንተ ግን የወንበዴዎች ምን አደረጋችሁት? አለ ዋሻ አደረጋችሁት አለ እናንተ ግን የወንበዴዎች ዋሻ አደረጋችሁት። በጣም የሚገርማችሁ እነዚያ ካህናት ቤተ መቅደሱን እንደዚያ ስላቃለሉት ከመቅደሱ መርከስ የተነሳ መቅደሱ ሁሉ ማቋረጫ ሆኖ ነበረ። ሉቃስ ይነግረን ምን ይላል? እቃ ተሸክሞ ማንም በመቅደሱ ሊያልፍ አልፈቀደም ይላል ጌታ ሲን ጌታ ከገባ በኋላ ተመለስ ማለት ጀመረ ምክንያቱም ቤተ መቅደሱን ገበያ ከማድረጋቸው የተነሳ መንገድ ማቋረጥ የሚፈልግ ሁሉ በቤተ መቅደሱ ውስጥ እቃ ተሸክሞ ያልፍ ነበር እንዴት ነው ደህና ነህ ወይ እንዴት ነው እየተባባለ ነበር የሚሄድበት መንገድ ሆኖ ነበረ ያ የጸሎት ስፍራ ስለዚህ እንዲህ አይነት ነገር የሚሰራበት ቦታ ስለነበረ የመቅደሱ ጌታ ወደ ቤተ መቅደሱ መጣ። የመቅደሱ ጌታ ወደ ቤተ መቅደሱ ጅራፉን ይዞ መጣ። አባረራቸው ነው የሚለው። ገንዘቡ ተከምሮ ነበረ። ምክንያቱም የቤተ መቅደሱ ገንዘብ ሁሉ ልዩ ነበር። በዚያ ነበር መነገድ መለወጥ የሚችሉት፣ ምንዛሬ ሁሉ የሚደረግበት ነበር። ያንን ሁሉ ሳንቲሙን በተነ ነው የሚለው። እንዴ መስዋዕቱ እኮ ለአምልኮ የሚያስፈልግ ነበር። ለምን በተነው ልንል እንችላለን። የተወደዳችሁ አባቶች፣ እናቶች፣ አንዳንዴ የምንነጋገርበት ነገር፣ አንዳንዴ የምንጨቃጨቅበት ነገር፣ አንዳንዴ የምንነታረክበት ነገር ዋና ያልሆነ ነገር ነው። ለእግዚአብሔር ዋናው ነገር ልባችን ነው። ለእግዚአብሔር ዋናው ነገር ዘላለማዊ እቅዱ ነው። እንስሳው አይደለም። ለዚህ ነው በመዝሙረ ዳዊት ላይ ምን አለ? የምድር አራዊት ሁሉ እኮ የኔ ናቸው። አንተ አለው የምድር አራዊት እኮ የኔ ናቸው። ብሩ ወርቁ የኔ ነው። በእንስሳ ልታታልለኝ፣ በመስዋዕት ልታታልለኝ ፈለግ ሆይ? ተቀምጠህ አለው የእናትህን ልጅ አማህ። እናም እኔ እንዳንተ እንደሆንኩ ቆጠርከኝ። ስመ እግዚአብሔርን እየጠራህ በቅድስና ስፍራ ሆነ፣ የእናትህን ልጅ አማህ እኔም እናንተ እንዳንተ እንደሆንኩኝ ቆጠርከኝ አለ። በምንሰጠው በምናደርገው ነገር እግዚአብሔር የሚዘበትበት አምላክ አይደለም። ጌታ ከዛ በላይ ነው። ዛሬ የምንጨቃጨቅበት ነገር፣ አንዳንድ ወጣቶች ይዘውት የሚነታረኩበት ነገር አይ አይደለም። ጌታ ይበትነዋል። ልባችንን ካየ በኋላ እንስሳውን አባረረ። በሌላ ቦታ ላይ ምን ይላል? ዝማሪያችሁ መስዋዕታችሁ በእኔ ፊት እንደ ፋንድያ ነው አለ። ምክንያቱም በንጹሕ ልብ ሆኖ ካልቀረበ፣ ቀረበ በትህትና ሆኖ ካልቀረበ፣ በእውነት ሆኖ ካልቀረበ እግዚአብሔር እኮ የእኛ ምስጋና ከባህሪው ከፍ የሚያደርገው አይደለም። እኛ ስላላመሰገን ነው ደግሞ እኮ ዝቅ የሚል አይደለም። ሊቃነ መላእክት በመፍራት በመንቀጥቀት ቅዱስ ቅዱስ ቅዱስ እያሉ የሚያመሰግኑት አምላክ ነው። ክብር ምስጋና ለእሱ ይሁን። ስለዚህም አምላካችን በብዙ ክብር፣ በስልጣን በኃይል ወደ ቤተ መቅደሱ መጣ። ምን አላቸው? የመጀመሪያው አንደኛው ነገር ቤቴስ ቤተ ጸሎት ትሰማይ ቤቴ እህ የጸሎት ቤት ናት። አለቀ አራት ነጥብ። ይህ ቤት የምን ቤት ነው? ነው የጸሎት ቤት የመተያያ ቤት አይደለም። የወገን ብዛት ቤት አይደለም። የፉክክር ቤት አይደለም። የምን ቤት ነው? የጸሎት ቤት ነው። የንግድ ቤት አይደለም። የጸሎት ቤት ነው። እግዚአብሔር ይርዳል። አንዳንዴ እዚህ መተን ይቅርታ አድርጉልኝ። ብዙዎቻችሁ በእድሜ ከእኔ የምትበልጡ ናችሁ። ለአንዳንዶቻችሁ እንዲሁም የልጅ ልጅም ልሆን ይችላለሁ። አንዳንዴ እዚህ መተን ከዚህ ከጸሎት ቤት ምረትንና ይቅርታን ይዘን እንደመሄድ ፈንታ አንዳንዴ ምን ይዘን እንደምንሄድ እፈራለሁ። ቤትየ ቤተ ጸሎት ትሰመይ ቤቴ የጸሎት ቤት ነው። ቤቴ የጸሎት ቤት ነው። ዛሬ ይሄ ስብከት ሊነገር የሚገባው ለምእመናን ብቻ አይደለም። ያኔም ችግሩ የነበረው ምዕመናን ላይ አይደለም። ያኔም ችግሩ የነበረው ቤተ መቅደሱን እንመራለን የሚሉት ጋር ነው። አሁንም ያለው እኛው ላይ ነው። ቤቴ የጸሎት ቤት ይባላል። በዲሲ ያለው ንትርክ ምንድን ነው? በየቦታው ያለው ንትርክ ምንድን ነው? ካህኑ ምን እያለ ነው? የጸሎት ቤት ነው እያለ ነው ወይስ ሌላ ንግድ ነው እየመሰረተ ያለው አባ እከሌኮ ይህን አይነት ፎቅ ቤት ሰራ፣ እከሌኮ እንዲህ አይነት ቤት ሰራ፣ እንዲህ ያለ መኪና ያዘ። ነው ቤተ የሰ ቤተ ጸሎት ትሰማይ ዛሬ ቤተ ክርስቲያናችንን የሚወዱ ብዙ ኢትዮጵያውያን አንገታቸውን የደፉበት የኢትዮጵያ ቤተ ክርስቲያን አቅጣጫ ያጣችበት ምክንያት ቤቷ የጸሎት ቤት ስላልሆነ ነው። ይህን እውነት ካልተናገረን ማን ሊናገር ይገባል? አሁን በዚህ በውጪ ያለውት አብያተ ክርስቲያናት ሁለት አስቸጋሪ ነገር አጋጥሟቸዋል። አንደኛው ምዕመናን ተሰብስበው የመሠረቷቸው አብያተ ክርስቲያናት ስለሆኑ ሕግ፣ ድንጋጌ፣ ደንብ አውጥተው በዚያ እየተመሩ እስካሁን ቆይተዋል። እግዚአብሔር ስለ እነዚህ አባቶችና እናቶች ስሙ ይክበር ይመስገን፣ እነሱንም ይጠብቅልን። ብዙ ዋጋ ከፍለው ጤና አተው በየስፍራው አብያተ ክርስቲያናትን ያቋቋሙ አባቶች እናቶች አሉ። አሁን የመጣው ጥያቄ ካህኑ ቤተ መቅደሱን መምራት አለበት የሚል ደግሞ አለ። ሁለተኛ ሐሳብ ሙግቱ በሕገ እግዚአብሔርና በቅን ልብ በንጹሕ ልብ ቢሆን ኖሮ መንፈሳዊ የሆነ መፍትሄ ነበረው። ብዙ መንፈሳዊ መፍትሄዎች አሉ። የአሁኑ ግን ሙግት አንደኛ ፖለቲካዊ ነው። በደንብ እነግራችኋለሁ። ሁለተኛ ንግዳዊ ነው። በጎቼን እንዴት አስተዳድራለሁ ሳይሆን አሁን ያለው ጥያቄ የብዙ ካህን ፈተና እየሆነ ያለው በበጎቼ እንዴት አድርጌ እጠቀምባቸዋለሁ። በአንድ በኩል ካህኑን፣ እንደ አሽከር ካህኑን እንደ መንፈሳዊ አባት ሳይሆን ቀጥረንሃል፣ እናባረሃልሃለን እናባረሃለን የሚለው መንፈስ እውነተኛ የሆነ አገልግሎትን ካህኑ እንዲሰጥ አያደርገውም። መስተካከል አለበት። ግን በሌላ በኩል ደግሞ ተጠያቂነት የሌለበት የእግዚአብሔር አገልጋይን ለገንዘብ ለፍትወት ለዝሙት ፈተና የሚያጋልጥ ሕይወት ላይ እንድናስቀምጠው ደግሞ የእግዚአብሔር ቃል አያዘንም። እየተግባባን ነው። ካህኑን ፈተና ላይ እንድታስቀምጡት በሌሆን ገንዘቡንም እንካ እንደፈለግህ አድርገው። ማንም በዚህ ፈተና ያለፈ የለም። እያንዳንዱ ልክ ምዕመኑ ተጠያቂነት እንደሚኖረው ሁሉ ካህኑም፣ እኔም፣ ማናቸውም ተጠያቂነት ሊኖረው ይገባል። አለበለዚያ ግን የጸሎቱን ቤት የንግድ ቤት ነው የምናደርገው። ምእመናንም የእግዚአብሔርን ቤት እንድታገለግሉ ስትጠሩ፣ ቤቱ የጸሎት ቤት ነው፣ ይህንን ማሰብ አለባቸው። የቡድንተኝነት ቤት አይደለም፣ የግል ቤታችን አይደለም፣ የነከሌን ቤት አይደለም። ቤቱ የማን ቤት ነው? የእግዚአብሔር ቤት ነው፣ የማንም ቤት አይደለም። ይሄ ቤት የእግዚአብሔር ቤት ነው። ለዚህ ነው ጌታ በኃይል በስልጣን መጣና ምን አለ ቤቴ ቤተየሰ ቤተ ጸሎት እህ ትሰማይ ቤቴ የጸሎት ቤት ትባላለች። ሁለተኛ ጌታ መጥቶ ምን አደረገ? ለተገፉትና ስፍራ ለሌላቸው ስፍራ ሰጠ። ቅድም እንዳልኳችሁ እነዚያ ሰዎች የሚጸልዩባት የነበረው አሕዛብ ይጸልዩባት የነበረችው ያች ስፍራ ነበረች ለንግድ ማዕከል እንድትሆን የተደረገችው ጌታ እነዚያን ቁሳቁሱን ሁሉ ካባረረ ካጸዳ በኋላ ያንን ቦታ የአሕዛብ የጸሎት ቦታ ነው አለ። ምን ማለት ነው? የተወደዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች የእግዚአብሔር ቤተ መቅደስ ነው ስንል ቤቱ ሁላችንም በዚያ ስፍራ ቦታ አለን። ጌታ ያስተማረን በዚህ ዕለት ይህንን ነው፣ ለተገፉት ቦታ አለ። በሱ ቤት በሌላ ሰው ቤት በቤተ መንግሥት በፖለቲካ ፓርቲዎች በፖለቲካ ፕሮግራም በአይዲዮሎጂ ቦታ ላይኖራችሁ ይችላል። በእግዚአብሔር ቤት ውስጥ ግን ቦታ አላችሁ፣ ቦታ አለን። እንዲሁም ሐዋርያው ምን ይላል? የሚያስገርም ነገር ልንገራችሁ። ራሱ መቅደሱ ቦታ በሌላቸው ደንጋዮች የተሠራ ነው ይላል። ክብር ምስጋና ለእግዚአብሔር ይሆን። አያችሁ ትንሽ ወደ ኋላ መለስ ስልበልና ጌታ ያደረገውን ነገር ልንገራችሁ። ካባረራቸው በኋላ ያንን መቅደሱን የያዙትን ሁሉ ካባረረ በኋላ ምን አለ? ይህን መቅደስ አፍርሱት በሦስተኛው ቀን ምን ላለው አለ? እሰራዋለሁ አለ። በዚህም ምን አሳየን? አሁን እግዚአብሔር ያዘጋጀልን መቅደስ ሕያውና አዲስ የሆነ መቅደስ እንደሆነ አሳየን። በአዲስ ኪዳን ለእኛ የሰጠን መቅደስ ይሄ መቅደስ ብቻ ሳይሆን ከዚህ መቅደስ ባሻገር ያለ ሰማያዊ መቅደስ እንደሆነ አሳየን። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ ሁለት ምን ይላል? ከእንግዲህ ወዲህ ከቅዱሳን ጋር ባለ አገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሠረት ላይ ታንጻችኋልና የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው በርሱም ሕንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በርሱም እናንተ ደግሞ ለእግዚአብሔር መኖር ያለ መሆን በመንፈስ አብራችሁ ትሠራላችሁ አለ። አያች ማእዘን የሆነው የቤተ መቅደሱ ማእዘን የሆነው ማን ነው? አለ ጌታችን ኢየሱስ ክርስቶስ በእሱ ላይ ነው። እናንተ እየተጋጠማችሁ መቅደስ ሆናችሁ የምትሰሩት አለ። በሌላ ቦታ ላይ ደግሞ ቅዱስ ጴጥሮስ ምን ይላል? በሰውም ወደ ተጣለ አስተውሉ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ የቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ቤቱን የሰሩት የተጣሉ ድንጋዮች ናቸው። ራሱ ባለቤቱ እንኳን የማዕዘን ድንጋይ የሆነው ግንበኞች የናቁት ድንጋይ ተባለ። በዚህ ቤት ውስጥ ዓለም ስፍራ ያልሰጠችን ስፍራ አለን። ክብር ምስጋና ለርሶ ይሁን። ይህን ነው ልንገነዘበው የሚገባን። ጌታ ወደ ቤተ መቅደሱ መጥቶ ቤተ መቅደሱን ያጣበቡትን ነጋዴዎች ቤተ መቅደሱን ያጣበቡትን ወንበዴዎች ሲያባርር ስፍራ የሰጠው ለተገፉት ነው። ዓለም ስፍራ ያልሰጣችሁ በዚህ ቦታ ስፍራ አላችሁ። ምክንያቱም ከባለቤቱ የተነሳ እሱ ሕያው ደንጊያ ስለሆነ እሱ ላይ ስንነባበር፣ በርሱ ስናምን፣ በርሱ ስንጸና እኛም ሕያዋን ደንጊያዎች ይሆነናል። ስለዚህ ዛሬ እንደዚያ እንደ ኢየሩሳሌሙ ቤተ መቅደስ ከዚያ በኋላ በ66 ዓመተ ምህረት ፈረሰ። ዛሬ ኢየሩሳሌም ብትሄዱ እስራኤላውያን ምንድን ነው የሚሉት? ዌይሊንግ ዎል ነው የሚሉት። አዎ ዌይሊንግ ዎል ነው የሚሉት። እዚያ መቅደሱ ያለበት የነበረበት ደንጊያ ፍራሹ ብቻ ነው ያለው እዚያ ቦታ ላይ ቆመው እንደዚህ እንደዚህ ሲሉ ታያላችሁ። አንዳንዴ በቴሌቪዥን አይታችሁ ከሆነ መቼ ነው የሚሠራው እያሉ። ፈርሷል ያ መቅደስ። ነገር ግን አሁን ጌታ ያስተዋወቀን መቅደስ ራሱን ነበር። ስለዚህ ዛሬ ያስተዋወቀን ሕያው የሆነው መቅደስ የማይፈርስ የማይበሰብስ ነው። ዛሬ ያስተዋወቀን መቅደስ በተጣሉት በእኛ በኃጢአተኞቹ በእኛ የተሰራ መቅደስ ነው። ዛሬ ያስተዋወቀን መቅደስ እየታነጸ እየታነጸ የሚያድግ ነው። ቅጠሎቿ በሰማይ ያሉ ስሮቿ ደግሞ በምድር ያሉ እንተ በምድር ስረው ይሃ ወበሰማይ አይጹቅ ይሃ። ስሮቿ በምድር ያሉ ቅጠሎቿ በሰማይ ያሉ ቤተ መቅደስ ያ ቤተ መቅደስ እነማናቸው? እኛ ነን። በፍቅር ከተያያዝ በትትና ከተያያዝ በሕያው መቅደስ በሆነው በእርሱ ላይ እንሰራለን። ስለዚህ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ዛሬ በዓለ ምኵራብን ስናከብር ጌታ ያሳየን ነገር አንደኛ፣ በመቅደሱ ውስጥ ስፍራ እንዳለን፣ ሁለተኛ፣ መቅደሱ እኛው እንደሆን፣ ሦስተኛ፣ ያ መቅደስ ደግሞ ሕያውና እያደገ ለዘላለም የሚኖር እንደሆነ ነው። እርስ መቅደስን የሰጠን አምላክ ስሙ ይክበር ይመስገን፣ አሜን።